ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ነሐሴ አምስት ቀን 2007 ዓም ነው። አስተናጋጅ ሰለሞን ክፍል ሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታዬ እንስማ። ጤና ስጥልን፣ እንደምናመሻችሁ በጦርነት ከታመሰችው ከየመን በብዙ ሺዎች የተቆጠሩ ሶማሊያውያን ሀገራቸው በከባድ ሰብዓዊ ቀውስ ውስጥም ብትሆን እየተመለሱ እንደሆኑ የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የሰብዓዊ መብቶች ቢሮ እንደተናገረው ካለፈው መጋቢት ወር ወዲህ ወደ ሶማሊያ የተመለሱት ሰዎች ቁጥር ወደ 29 ሺህ ይጠጋል። የሚበዙት ሴቶችና ሕጻናት መሆናቸውን የገለጸው ድርጅቱ በቀጣዮቹ ወራትም ተጨማሪ ስደተኞች ይመለሳሉ ተብሎ እንደሚጠበቅ ነው ያመለከተው። በብዙ ሺዎች የሚቆጠሩ ሶማሊያውያን ለረጅም ጊዜ በሀገራቸው ያለውን ጦርነት፣ ረሃብና ድህነት ሸሽተው የሚወጡበት እንደነበረ በሚታወቀው በአደን ባህረ ሰላጤ በኩል ሲመለሱ የአሁኑ አዲስ ክስተት እንደሆነ ነው የተነገረው። ጥቁር አሜሪካዊው ታዳጊ ወጣት ማይክል ብራውን ነጭ ፖሊስ በተኮሰው ጥይት የተገደለበትን አንደኛ ዓመት ለማሰብ የተጠራ ሰላማዊ ሰልፍ አንድ ሌላ ታዳጊ ጥቁር አሜሪካዊ በጽኑ የቆሰለበትን ጨምሮ የዩናይትድ ስቴትስዋ ፈርገሰን ከተማ በተኩስ ልውውጥ በታወከች ማግስት ትናንትና ሰኞን በውጥረት አሳልፋለች። በስፍራው የምትገኘው የአሜሪካ ድምጽ ኬን ፋራቦ እንደዘገበችው ሰላማዊ ሰልፈኞች የከተማይቱን ስራ የበዛበት መተላለፊያ ለመቆጣጠር በሞከሩበትና ፖሊስ ግርግሩን ለመበተን ጥረት ባደረገበት ወቅት የተቀሰቀሰውን ግጭት ተከትሎ ሁለት ሰዎች ታስረዋል። ሁኔታው እጅግ ውጥረት የሰፈነበት መሆኑንም ባልደረባችን ዘግባለች። ሰልፈኞች ትናንት ማምሻው ላይ ሰው ከስራ ወጥቶ ወደ የመዳረሻው በሚጣደፍበት ወቅት አንድ አውራ ጎዳና በመዝጋታቸው ለጊዜው ቁጥራቸው ይፋ ያልተደረገ በርካታ ሰዎች በቁጥጥር ስር እንደዋሉን የተነገረው የአሶሲየትድ ፕሬሱ የቪዲዮ ጋዜጠኛ እንዳለው ፖሊስ አስለቃሽ ጋዝ ተጠቅሞ ጎዳናዎችን ለማስለቀቅ ከበተነው ሰልፈኛ ውስጥ እንደነበረ ገልጿል። ቀደም ሲል የሴንት ሉዊስ አውራጃ ባለስልጣናት መሳሪያ ያልያዘው ጥቁር አሜሪካዊ ታዳጊ ወጣት መንገድ ላይ ካስቆመው ነጭ ፖሊስ ጋር በገጠመው ፍጥጫ የተገደለበትን አንደኛ ዓመት ለማሰብ የተጠራውን ሰልፍ ተከትሎ በተቀሰቀሰው ግርግር በታመሰችው ከተማ የሰዓት እላፊ ታውጇል። ግሪክና ዓለም አቀፍ አበዳሪዎቿ አዲስ የሶስት ዓመት የእዳ መክፈያ ገንዘብ ሊሰጧት በመርህ ደረጃ መስማማታቸው ተገለጸ። ዝርዝር አፈጻጸሙን ዛሬ ያጠናቅቃሉ ተብሎ ይጠበቃል። አንዷ ዋና ተደራዳሪ የሆኑት የአውሮፓ ኮሚሽን ቃል አቀባይ አኒካ ብሬድ ሃርት ዘጠና አራት ቢሊዮን ዶላር ይደርሳል ተብሎ የሚገመተው የእዳ መክፈያ ገንዘብ ስምምነት ወቅታዊ ይዞታ በተመለከተ መግለጫ ሰጥተዋል። የቻይና ማዕከላዊ ባንክ በዛሬው ዕለት የሀገሪቱን ገንዘብ ዋጋ ዝቅ አድርጓል። ባንኩ የገንዘብ ዋጋው ከገበያው ሁኔታ ጋር እንዲስማማ በሚል ለአንድ ጊዜ ብቻ የወሰድነው እርምጃ ነው ሲል ነው ያስታወቀው። ማዕከላዊ ባንኩ ዛሬ በወሰደው እርምጃ መሰረት የሀገሪቱ ገንዘብ ዩዋን በባንኩ ከተያዘለት ዋጋ በሁለት ነጥብ ዝቅ ወይም ከፍ እንዲል ተፈቅዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ታየለ፣ ዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በግንቦት የተካሄደውን የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት እንደማይቀበለው ተቃዋሚው የኢትዮጵያ ፌዴራላዊ አንድነት መድረክ አስታውቋል። ኢህአዴግ በዲሞክራሲያዊ መንገድ ተመርጧል የሚለው የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ አነጋገር አምባገነኖችን ያበረታታ ነው ሲልም መድረክ ተችቷል። ሰላማዊ ትግሉን አጠናክሮ እንደሚቀጥል ያስታወቁት የወቅቱ የመድረኩ ሊቀመንበር በበኩላቸው ከሚቀጥለው ጉባኤ በኋላ መድረክ እንደሚዋሃድም ጠቁመዋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትናንት አመሻሹ ላይ ለሁለት ቀን የዘለቀውን ልዩና አስቸኳይ ጠቅላላ ጉባኤውን ሲያጠናቅቅ ባለ 13 ነጥብ የአቋም መግለጫ ወጥቷል። የመድረክ ጠቅላላ ጉባኤ ያወጣው የአቋም መግለጫ ገለልተኛ የምርጫ አስፈጻሚ የሀገር ውስጥና የውጭ ታዛቢ በሌለበት ነፃ ፍትሃዊ ታማኒና በሁሉም ዘንድ ተቀባይነት ያለው ምርጫ ማካሄድ እንደማይቻል ገና ከጅምሩ ሲያስገነዝብ የቆየ እንደነበረ ገልጿል። ይሁንና የኢትዮጵያ ብሔራዊ ምርጫ ቦርድ በማን ያለብኝነት ምርጫው እንዲካሄድ አድርጎ በሚያሳፍር ውጤት እንደተጠናቀቀ ዘርዝረዋል። ይህንን የምርጫ ሂደትም ሆነ ውጤቱን ግን ጉባኤው አይቀበለውም ይላል መግለጫው የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም የመድረክ ስራ አስፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ህገ መንግስቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል። መግለጫው አክሎም የተካሄደው ምርጫ የዲሞክራሲ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ህገወጥ ተግባር ነው ብሎታል። ስለሆነም የምርጫውን አፈጻጸም የሚያጣራ በሀቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለህዝባችን በአስቸኳይ ይፋ እንዲደረግ ሲል ይጠይቃል። ከምርጫው ፍጻሜ በኋላ በአባላቱ ላይ እየተፈጸመባቸው ነው ያለውን ወከባና ማስፈራራት ከዚያም አልፎ የሚካሄደውን እስራት፣ ግድያ፣ ቤት ማፍረስ እንዲሁም ከቤትና ከስራ ማባረር መንግስት በአስቸኳይ እንዲያስቆም ይጠይቃል። በምርጫው ማግስት ኢትዮጵያን የጎበኙት ፕሬዚደንት ባራክ ኦባማ በስልጣን ላይ ስላለው መንግስት በተናገሩት ንግግርም መድረክ ያደረበትን ቅሬታ የአቋም መግለጫው አንድ ነጥብ አድርጎታል። አቶ ገብሩ ገብረ ማርያም በዚሁ ጉብኝታቸው ወቅት የመድረክን አመራር በመገናኘት የኢህአዴግን ገለጻ ብቻ ሳይሆን የተቃዋሚውን ወገንም እንዲያዳምጡ በእንቢያሳቸው በኩል ተጠይቀው ሳይቀበሉ በመቅረት የኢህአዴግ ወገን ራሱን እንከን የለሽ አድርጎ ባቀረበው ገለጻ ላይ ተመስርተው የሰጡት ጋዜጣዊ መግለጫ በተለይም ኢህአዴግን በትምህርት ጥቅስ ውስጥ በዲሞክራሲያዊ ምርጫ የተመረጠ መንግስት የጥቅሱ መጨረሻ የተባለው ሙገሳ የተሳሳተና አምባገነኞችን ያበረታታል ሊሆን ይችሏል። ይህ የመድረክ ልዩና አስቸኳይ ጉባኤ በጉዳዩ ላይ በስፋትና በጥልቀት ተወያይቶ ማዘኑን በግልጽ ደብዳቤ ለኤምባሲው እንዲደርስ ወስኗል። በዚህ ምርጫ መድረክ ባለማሸነፉ አጀንዳው ባለመሳካቱ አኩርፎ ሰላማዊ የትግል መንገዱን እንደማይለውጥ በአጽንኦት የተገለጹት የወቅቱ የግንባሩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። የነጠረ የትግል ስልት ቀይሶ በሰላማዊ ትግሉ ይቀጥልበታል ያሉት ፕሮፌሰር በተለይ ለቪኦኤ በሰጡት ቃለ ምልልስ ከዚህ በፊት ያልተጠቀማችሁበት ምን አይነት ስልት ነው ለመጠቀም የወሰናችሁት የሚል ጥያቄ ነበር ያቀረብኩላቸው። ሰልፎች ይኖራሉ፣ ሌላም ሰላማዊ የተቋሞ እንቅስቃሴዎች ይኖራሉ። እነዚህን በአሁኑ ጊዜ አንድ ሁለት ሶስት አራት እያለ ስማቸውን እየጠራ ነው ማስቀመጡ ተገቢ አይሆንም። ነገር ግን እየተጠና ለወቅቱ ለአካባቢው ተግባር ሊሆን ሊፈጸም ይችላል የምንላቸውን ሁሉ ስልቶች ለመጠቀም ውሳኔያችን ይሄ ነው። ፕሮፌሰር በየነ ጴጥሮስ ጉባኤው የመድረክ ድክመቶች ናቸው ብሎ በተመለከታቸው ነጥቦችም ላይ ተወያይቶ መመሪያ መስጠቱን ዘርዝረዋል። አባል ድርጅቶቹ በየራሳቸው ማንቀሳቀስን ወደዛ ያደላሉ። ይሄ እንድታርም ውሳኔ ተሰጥቶበታል። አባል ድርጅቶቹ ያላቸውን በፋይናንስም ሆነ ሌላ አቅም አስተባብረው እንዲንቀሳቀሱ ይሄም ውሳኔ ተሰጥቶበታል እስካሁን ድረስ ለምሳሌ ድጋፍም ስብሰባ ውጭ ማገሩ ምን ይዚ ይሆን አባል ድርጅቶቹ የፊናቸውን ጥረት ማድረጉ ነበረ ጎልቶ የታየው ይሄ ቀርቶ ግን በመድረክነት እንደዚህ ሁሉ ድጋፎች እንዲሰባሰቡ ውሳኔ ላይ ተደርሷል ጉባኤው ትኩረት ሰጥቶት የነበረው ሌላው ጉዳይ ደግሞ ከሌሎች ተመሳሳይ አቋም ካላቸው የፖለቲካ ፓርቲዎች ጋር በትብብር መስራትን ነው ከዚያ በተጨማሪም ልዩ ልዩ የኅብረተሰቡን ክፍሎች ማደራጀት እንደሆነ ገልጸዋል። መድረክ ግን ከሚቀጥለው ጠቅላላ ጉባኤ በኋላ ወደ አንድ ውሁድ ፓርቲነት ሊያድግ እንደሚችል ጠቁመዋል። የመድረክ አመራር የውህደትን ጥያቄ እስከሚቀጥለው ጉባኤ ድረስ በጥልቀት ተነጋግሮ አባል ድርጅቶቹም አስፈላጊውን የውስጥ ድርድርም ጭምር አድርገው ሪፖርት እንዲያደርጉ ምናልባት ከሚቀጥለው ጉባኤ ቀጥሎ ወደ ውህደትም የመሸጋገር ሊኖር ይችላል ማለት ነው። ስለዚህ ያም የቤት ስራ ተሰጥቷል። የአባል ድርጅቶችም ላመራሩ እና እነዚህ ሁሉ እንግዲህ ተጠቃለው ጠንካራ ግንባር ሆነን መንቀሳቀስ ከቻል ቅድም ያልናቸውን የአደግ ላይ ጫና ፈጥሮ የምርጫውን ምህዳር ማስከፈት ይቻላል የምለው ጋ እንደርሳለን ብለን ወስነናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የተሰኘውን ግንባር ከፈጠሩት መካከል ከወራት በፊት የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ ተለይቶታል። የዛሬዎቹ የግንባሩ አባላት አረና ትግራይ ለለዋላዊነትና ለዴሞክራሲ፣ ኦሮሞ ፌዴራሊስት ኮንግረስ፣ የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲና የሲዳማ አርነት ንቅናቄ ናቸው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። የጤና ፕሮግራም ተከታዩ በአእምሮ ጤና ላይ የተካሄደ ውይይት ነው። ኢትዮጵያ ውስጥ ያለው የአእምሮ ጤና ሁኔታ ምን ይመስላል? የአእምሮ ጤና ማለትስ ምን ማለት ነው? ኢትዮጵያውያን ስለ አእምሮ ጤና ያላቸው ግንዛቤ፣ ለሕክምናና ለእንክብካቤ ያለው የአገሪቱ አቅም፣ ለአእምሮ ጤና መታወክ የተጋለጡ ሰዎች ሰብአዊና ሌሎች መብቶችና ጉዳዮች በውይይቱ ውስጥ በስፋት ተዳሰዋል። ተወያዩዋ ወጣት የአእምሮ ጤና ተመራማሪና የዩኒቨርሲቲ መምህርት የዚህ ዓመት የአፍሪካ ወጣት መሪዎች ጅማሮ የማንዴላ ዋሽንግተን የተግባርና መረጃ ልውውጥ መርሃ ግብር ተሳታፊ ወይም ፌሎ ማጂ ኃይለማርያም ነች። ሰሎሞን አባተ ነው ያነጋገራት። ወደ ውይይቱ እንዝለቅ። ለመሆኑ የአእምሮ ጤና ምንድን ነው ማጂ? ለእኔ እንግዲህ የአእምሮ ጤና ሌላ ስለ ጤና ከማውራታችን በፊት መወራት የሚገባው ትልቅ የጤና ክፍል ነው። ካለአእምሮ ጤና ምንም ጤና የለም እና የአእምሮ ጤና ብለን ስንል አንድ ሰው በህብረተሰቡ ውስጥ ሲኖር የሚጠበቅበት ኃላፊነቶች ልበል አላውቅም አለ እና የተለመዱ የዕለት ተዕለት እንቅስቃሴዎች ውስጥ የሰዎችን ጤነኛ ከሆነው እና ስናይ ወጣ ያሉ ባህሪዎችን ማሳየት። አሁን እኔ የምሰራበትን ብሪፈር ባደርግ ይቀለኛል። እኔ የምሰራው ከባድ አእምሮ ሕመም ወይም እብደት የሚባለው ሕመም ካለባቸው ሰዎች ጋር ነው እና የከባድ አእምሮ ሕመም ድምጾችን መስማት ለሌላው ሰው ማይሰሙ ድምጾችን ማለት ነው። ሰዎች የማያዩቸውን ነገሮች ማየት፣ ሌላም በአካባቢህ ያንን ስቲሙላይ የሚሰጥ ነገር ሳይኖር ለዛ ነገሮች ምላሽ መስጠት እና ሄዶ ሄዶ ነገሩ በእርግጥ ሳይኖር ማለት ነው። አዎ ነገሩ በእርግጥ ሳይኖር ለዛ ነገሮች ምላሽ መስጠት፣ ለምሳሌ የሆነ ሰው ያባረኛል ማለት ማንም ያባረውን ሰው ሌሎች አጠገቡ ያሉ ሰዎች ላያዩ ይችላሉ። ከዚህ የተነሳ ምንም ስራ ለመስራት መቸገር የዕለት ተዕለት እንቅስቃሴ ማከናወን መቸገር፣ የመሳሰሉ ነገሮችን ይይዛል። የአይምሮ ጤና ብለን ስናወራ በጣም ሰፊ ነው። ይሄ አሁን ያልሺ ነገር በተለየ በእናንተ የሙያ አጠራር ስኪዞፍሬኒያ ከሚለው ጋር ወይም ደግሞ እንዲህ ሊያደርጉኝ ነው፣ ይሄ ሊመጣብኝ ነው ከሚል ስሜት ጋር አንድ ነው። ስኪዞፍሬኒያ የሳይኮሲስ ውስጥ እኔ ከማጠናቸው ውስጥ አንዱ ነው። ባይፖላር ዲስኦርደር አለ ይሄ መደበትም ከመጠን በላይ ሜኒያክ የሆነ ይሄ በጣም መደፈፍ እና የስሜት መለዋወጥ እየተፈራረቁ የሚመጡበት አይነት አለ። ከሱ ውጭ ደግሞ ዲፕሬሽን ድባቴ ይሆንና ግን ሳይኮቲክ ሲምፕተም ያለው የስነ ልቦና ቀደም ያልኩህን እብደት ብለን ካራክተራይዝ ያደረግናቸው አይነት ምልክቶች አሉ። እስቲ ያላቸው ሰዎች አካባቢ ነው የኔ ጥናት እና ዋናው ራስ ነው ነው ምትዩ ከምንም ነገር በፊት ከአይምሮ ጤና ውጪ ሌላ ምንም ጤና የለም። የመጀመሪያው ጤና የአእምሮ ጤና የመጀመሪያው ጤና ነው። አንተ ሌላ ህመም ቢኖርህ ለመታከምም ለመወሰን መጀመሪያ ጤነኛ ቢሆን ነው ያንን ማሰብ የምችለው እና የጤና ሁሉ መሰረት ነው። የዓለም ጤና ድርጅት ጤናን ሲገልጸው የተሳካ ስነ ልቦናዊ፣ አካላዊ፣ አእምሯዊ እያለ ይከፋፍለዋል፣ መንፈሳዊ ድረስ እና ያንን ሁሉ የጤና አንደኛው ኮምፖነንት ነው። እንግዲህ የአእምሮ ጤና ማለት እና ሰፊ ነገር ነው እና ወሳኝ ነገር ነው። ከምን እስከምን ድረስ ይዘረጋል ይሄ የአእምሮ ጤና ችግር? ከባድ ያልኩት ያው ይሄ ሲቪየር የሚለውን ለመግለጽ ከባድ ያልሆኑት ለምሳሌ ኮመን ሜንታል ዲስኦርደርስ የሚባሉ አሉ፣ መደበኛ የሆኑ የአእምሮ ጤና ችግሮች ማለት ነው። አ መደበኛ የሆኑ በተለይ አሁን ይሄ ጭንቀት፣ ውጥረት፣ ይሄ ስትረስ፣ ድባቴ ይሄ ቀለል ያለውን ድባቴ ማለት ነው። ይሄ ፒ ቲ ኤስ ይሄ ለሆነ ሰቆቃ ከተጋለጡ በኋላ ሰዎች ከዛ ሰቆቃ ጋር በተያያዘ የሚኖራቸው የአእምሮ ጤና ችግር አለ። ፖስት ትራውማቲክ ስትረስ ዲስኦርደር የሚባለው ማለት ነው እና ሌሎችም ሳይኪያትሪስቶቹ በደንብ የሚከፋፍሉልን ብዙ የአእምሮ ጤና ችግሮች ይኖራሉ። የኢቲንግ ዲስ ኦርደር አለ፣ ለምሳሌ ከአመጋገብ ጋር የተያያዘ የአመጋገብ መቃወስ የአመጋገብ መቃወስ የስርዓቱ ማለት ነው። ስለዚህ ሁሉም ሰው በተወሰነ ደረጃ የአእምሮ ጤና ችግር አለበት ማለት ነው። ምክንያቱም የማይጨነቅ የለም። ብዙ ሰው የመደበት ችግር በተለያዩ ምክንያቶች አልፎ አልፎ ሊያጋጥመው ይችላል። ፒ ቲ ኤስ ዲ ያልሽው ወይም ለከባድ ለግጭቶች ሊሆን ይችላል ወይም ለአደጋ ሊሆን ይችላል። ከተጋለጡ በኋላ የሚፈጠር ስሜት ይኖራል። ስለዚህ በተለያየ ደረጃ ሁሉም ሰው ለአእምሮ ጤና ችግር የተጋለጠ ነው እያልሽኝ ነው ያ ሁሉም ሰው ለአይምሮ ጤና ችግር ማለት የተጋለጠ ነው ምን ልንል እንችላለን፣ ሰው እስከሆን ድረስ ሁላችንም። ግን ምን አለ የዕለት ተዕለት የሚገጥመንን እክሎች የምንወጣበት የየራሳችን የሆነ መንገድ አለን። አንዳንዱ ሰው የሚገጥመውን ችግር የሚያልፍበት የራሱ የሆነ ኮፒንግ ስትራቴጂ አለው፣ የመቋቋሚያ እና ያ የመቋቋም አቅማችን ከሰው ሰው ይለያያል ለሚገጥመን ነገር በእርግጥ የአይምሮ ጤና ችግር በሚገጥመን በማህበራዊ እና ስነልቦናዊ እክሎች ምክንያት ሊባባስ ቢችልም ከዛ ውጪ የሆኑ የአይምሮ ሕክምና አሁን ለምሳሌ በዚህ ምክንያት ነው የመጣው ብለን ማለትም የማንችልባቸው የአይምሮ ጤና እክሎች አሉ። ስለዚህ ሁላችንም የሚገጥመንን ነገር የምናልፍበት አቅም አለን። የአንዳንዱ ሰው አቅም ደግሞ ወይም የሚኖርበት ሁኔታ ይበልጥ ተጋላጭ ያደርገዋል። ለምሳሌ ጎዳና ላይ የሚኖሩ ሰዎችን ብንወስድ የጎዳና ኑሮ በራሱ አንድን ሰው የሚያስጨንቅና ለታመቼ ያልሆነ ኑሮ ውስጥ እንዲኖር ያደርጋል፣ እንዲቆይ ያደርጋል። ጎዳና ላይ ለረጅም ጊዜ ከመኖር የተነሳ የአእምሮ ህመምተኛ የሚሆኑ ሰዎች ሊኖሩ ይችላሉ። ወይም የአእምሮ ህመምተኛ በመሆናቸው ወደ ጎዳና የሚወጡ ሰዎች ይኖራሉ። ቤት አካባቢ አእምሯቸውን ታመው ይቆዩና ቤተሰብም የመንከባከቡ ነገር ሲከብደው፣ ለቁጥጥርም ከአቅም በላይ ሲሆኑ ወደ ጎዳና የመውጣት ጠፍቶ የመሄድ ነገር አለ እና ይሄ የቤተሰብ ውስጥ ያለው ችግር ያምጣው ወይም ጎዳና ላይ ያለው ችግር ያምጣው አንዱን ከአንዱ ጋር ለመለየት ይከብዳል፣ ግን በጥቅሉ የሚገጥሙን ማህበራዊና ስነልቦናዊ እክሎች ለአይምሮ ጤና ችግር ተጋላጭ እንድንሆን ሊያባብሱብን ይችላሉ። የመጨረሻው ዝግጅት ላይ ደርሰናል። የተከበራችሁ አድማጮች ስፖርት እንደምና ምሽታችሁልኛል። የተከበራችሁ አድማጮች የአፍሪካ እግር ኳስ ኮንፌዴሬሽን ስራ አስኪያጅ ኮሚቴ ባለፈው ሳምንት ካይሮ ላይ ተሰብስበው ስለ ፊፋ ጉዳይ ተወያይቷል። በዚህ ወቅት መልስ ያልተገኘላቸው ጥያቄዎች ቀርበው እንደነበር ተገልጿል። አዲሱ የካፍ ፕሬዚደንት ልዩ አማካሪ ፍቅሩ ኪዳኔ በስፍራው ነበሩ ስለ ተነሱ ጥያቄዎች ያገኙትን ያጋሩናል። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎች ደግሞ ገዛይን ጽዮን መስቀል ከአዲስ አበባ ዘገባ አለሁ። አብራችሁን ቆዩ። የካይሮው ስብሰባ ለመጪዎቹ ሁለት ዓመታት በኮንፌዴሬሽኑ ልዩ ኮሚቴዎችና ኮሚሽኖች ውስጥ የሚያገለግሉትን አባላት ስም ዝርዝር ይፋ አድርጓል። አቶ ጁኔዲን ባሻ የአፍሪካ ዋንጫ አዘጋጅ ኮሚቴ አባል፣ አቶ ተክለወይኒ አሰፋ ሀጎስ የማርኬቲንግ ኮሚቴ አባል፣ አቶ አበበ ገላጋይ የክለቦች ላይሰንስ ሲስተም አባል፣ አቶ ዮሴፍ ተስፋዬ የሴቶች ፉትቦል ኮሚቴ አባል ሲሆኑ የአፍሪካ ፉትቦል ኮንፌዴሬሽን ደግሞ አቶ አብነት ገብረ መስቀል የቅዱስ ጊዮርጊስ ክለብ ፕሬዚዳንት፣ የኢንተር ክለብ ውድድር አዘጋጅ ኮሚቴ አባል አድርጎ ሾሟል። በተጨማሪም እኔ ራሴ የካፍ ፕሬዚደንት አማካሪ ሆኜ እንዳገለግል ተጠይቄአለሁ። ለጊዜው ስራ ፈት ስለሆንኩ ተቀብያለሁ። ግብጽ አዲሱን የስዌስ ካናልን ስታስመርቅ ስለነበረ ከኤርፖርት ቪዛ እንገዛ የነበርነው ሰዎች ስዌስ ካናል የሚል ነፃ ቪዛ ተሰጥቶን ገብተናል። የአባይ ውሃ ምሰሱን አላቆመም። የኢትዮጵያ ስፖርት ፌዴሬሽን የቀየራቸው አባላት አመዳደብም ተለይቷል ተብሏል። እነማን ናቸው? አቶ ፍቅሩ ምሳሌ ሴፕ ብላተር የፕሬዚዳንትነት ስፍራውን ከለቀቀ ለምን ለአንደኛው ምክትል ፕሬዚዳንት ለካሜሩኑ ተወላጅ ለኢሳ ሀያቶ አላስረከበም? በመሰረቱ በአንደኛው ምክትል ፕሬዚዳንት መሪነት ሌላ ጉባኤ ተጠርቶ ምርጫ መካሄድ አልነበረበትም ወይ? ወይንስ አንደኛ ምክትል ፕሬዚዳንቱ አፍሪካዊ ስለሆነ ነው የሚል አስተሳሰብ ተሰንዝሯል። ለማንኛውም ብላተር እስከሚመጣው አመት እንደሚቆይ ተረጋግጧል። ፊፋን ለማሻሻል በሚደረገው ጥረት ለማከናወን የሚቋቋመው ኮሚቴ ከየኮንፌዴሬሽኖቹ በተውጣጡ አባሎች መሆኑ በተለይ የአሜሪካን ኩባንያዎችን ባያስደስትም የኮንጎ ኪንሻሳ ተወላጅ ኮምስታ ኦማሪ እና የግብጽ ተወላጅ የሆነው አቡሪዳ አፍሪካን እንዲወክሉ ተመርተዋል። የዚህም ኮሚቴ ፕሬዚዳንት አብረን ስንሰራ የነበረው የአይኦሲ ዳይሬክተር ጄኔራል የነበረው የስዊሱ ተወላጅ ፍራንሷ ካራር ሳይሆን አይቀርም። ለፊፋ ፕሬዚዳንትነት እጩ ሆኜ ቀርባለሁ ብሎ ይፎክር የነበረው የላይቤሪያው ፉትቦል ፌዴሬሽን ፕሬዚደንት ሙሳ ቢሊቲ በካፍ ስራ አስኪያጅ ኮሚቴ ስብሰባ ላይ ተገኝቶ ሀሳቡን አካፍሏል። ብዙ ድጋፍ አለው ተብሎ የሚወራለት ፈረንሳዊ ሚሼል ፕላቲኒ፣ የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚደንት ከአፍሪካ ጋር ለመጣረቅ ጥረት እያደረገ ነው። ለፊፋ ፕሬዚዳንትነት የሚወዳደሩት የሁሉም ስም ከታወቀ በኋላ ጥቅምት ላይ ካይሮ በሚካሄደው ስብሰባ ላይ አፍሪካ ማንን እንደምትደግፍ ታስታውቃለች። እስከዚያ ድረስ እንቆቅልሽ መጫወት ይቻላል። አቶ ፍቅሩ ኪዳኔ አዲሱ የካፍ ማለት የአፍሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ልዩ አማካሪ ከፓሪስ አመሰግናለሁ። በመጪው ሳምንት ቻይና የምታስተናግደውን የዓለም አትሌቲክስ ሻምፒዮና ውድድር ቤጂንግ ተገኝተው ስለሚከታተሉ እንደ አስፈላጊነቱ ሊተባበሩን ቃል ገብተውልኛል። ለአዲሱ ሹመት እንኳን ደስ አልወላለሁ ለትብብራቸው ደግሞ ከወዲሁ ላመስግንና ወደ አዲስ አበባ ልውሰዳችሁ። በአሁኑ ወቅት በኢትዮጵያ የክረምት ወቅት በመሆኑ ለኢትዮጵያ ፕሪሚየር ሊግ የእረፍት የተጫዋቾችና የአሰልጣኞች የዝውውርና የሽያጭ ጊዜ ነው። ሆኖም በቀጣዩ ዓመት ወደ ፕሪሚየር ሊጉ የሚገቡትን ሁለት ቡድኖች ለመለየት የሚያስችለው የብሔራዊ ሊግ የምድብ ማጣሪያ በሞቃታማዋ የድሬዳዋ ከተማ ተጧጡፎ በመካሄድ ላይ እንደሚገኝ ተባባሪ አዘጋጅ ገዛኝ መስቀል ያስረዳል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ከየምድቡ አንደኛና ሁለተኛ የሚወጡት ስምንት ቡድኖች ወደ ሩህ ፍጻሜ ጥሎ ማለፍ ይጫወታሉ። በመጀመሪያው የምድብ ማጣሪያ ፋሲል ከነማ ቡራዩ ከነማን ሁለት ለአንድ ደ- ደብረ ማርቆስ ዩኒቨርሲቲ መቀሌ ከነማን ሶስት ለአንድ ሲረቱ፣ ድሬዳዋ ከነማ ከፌዴራል ፖሊስ ያለ ግብ ባዶ ለባዶ አቻ ተለያይተዋል። በሌላው ምድብ ናሽናል ሲሚንቶ ባቱ ከነማን ሶስት ለባዶ፣ አዲስ አበባ ሱሉልታ ከነማን አንድ ለባዶ ሆሳና ከነማ መድንን ሁለት ለባዷ ሲያሸንፉ ጅማ አባ ቡና ና ሻሸመን ከነማ ሁለት ለሁለት ተለያይተዋል። ምድብ ሶስት ና ምድብ አራት ዛሬ እንደሚጫወቱ የኢትዮጵያ እግር ኳስ ፌዴሬሽን ባሰራጨው መግለጫ አስታውቋል። ወደ አውሮፓ ስንሸጋገር የእንግሊዝና የፈረንሳይ ፕሪምየር ሊጎች የ2015 16 ዓመታዊ ውስጥ ውድድራቸውን ትላንትናና ከትላንት በስቲያ ጀምረዋል። ሌሎች በቀጣዩ ሳምንት እንደሚጀመሩ የወጣው የውድድር መርሃ ግብር ያመለክታል። ገዛ በዚህም ላይ አጠር ያለ ዘገባ አለው። በተወዳጁ የእንግሊዝ ፕሪምየር ሊግ የፕሪምየር ሊጉ የአምናው ሻምፒዮን ቸልሲ ከስዋንሲ ሲቲ ጋር ሁለት ለሁለት አቻ ተለያይቶ ነጥብ ተጋርቶ ሲወጣ ማንቸስተር ዩናይትድ ቶተንሃም ሆትስፐርን አንድ ለባዶ አሸንፏል። ቶተንሃም የተሸነፈበትን በራሱ ግብ ላይ በማስቆጠር ሆነ እንጂ አጥቅቶ እንደ መጫወቱ ማሸነፍ ይገባው ነበር። ኖርዊች ሲቲ ያውም በሜዳውና በደጋፊው ፊት ነው በክሪስቲል ፓላስ ሶስት ለአንድ ተቀጥቷል። ከትናንት ጨዋታዎች መካከል በኢትዮጵያና በሌሎችም የአፍሪካ ሀገሮች በርካታ ደጋፊ ያለው አርሴናል በሜዳው በዌስትሃም ዩናይትድ ሁለት ለባዶ ተሸንፏል። አብዛኞቹ የአርሴናል ደጋፊዎች ተበልጠው መሸነፋቸውን ያመኑ ይመስላል። ወጣት አለማየሁ ገመዳ የአርሴናል የብዙ ጊዜ ደጋፊ፣ ጨዋታው እንደ ተጠናቀቀ ለአርሴናል ሽንፈት ምክንያቱን አስተያየት እንዲሰጠኝ ጠይቀው የሚከተለውን ተናግሯል። ዋናው ነገር ግን የበረኛው ታይሚንግ አለመጠበቅ በቃ በረኛው አሁን ያንን የመጀመሪያውን ጎል ዘሎ ባይወጣ ኖሮ ውስጥ ቢሆን የሚያድነው ኳስ የሁለተኛውም ተከላካዮቹ መዘናጋት በረኛውንም ሸፍኖ ስለተዘናግቷል ማዳን የሚችለውን ነው። በቃ እሱ ወደ ውጭ ይወጣል ብሎ ነው የገመተው እና ይመታል ብሎ ማለት ያው የኮንሰንትሬሽን ችግር በአካል ብቃቱ ላይ ፍጥነት ላይ ያየው ነገር ፍጥነት እና ጉልበት እንኳን አልተመጣጠኑም። ያው ብዙ ተበልቷል አርሰናል። ያው ቢሆንም ግን የሚስተካከል ነገር ይመስለኛል። ግን ፊት ላይ በቃ አርሰናል ጨራሽ እንደሌለው በቃ ዛሬ በደንብ በደንብ በደንብ ታይ። ማንቸስተር ዩናይትድ እንደ መበለጡ አለመሸነፉ እድለኛ ነው ያሉ ብዙዎች ናቸው። ወጣት የሆነ እስጌታውን ደግሞ በማንቸስተር ዩናይትድ አሸናፊነት ዙሪያ አነጋግሬዋለሁ። የሚከተለው ም ብለዋል ማንቸስተር ገንዘብ እንደማውጣቱ ማለት ነው። ገንዘብ እንደማውጣቱ አሁንም ለደጋፊን ያመረቃል ወይ አስደስታል የሚል ጨዋታ አላረገም። ወደፊት ግን ተዋህዶ ጥሩ ችሜናል ብዬ ገምታለሁ። በሌሎች የፕሪሚየር ሊጉ ጨዋታዎች በርን ማውዝ በአስቶቪላ አንድ ለባዶ ሲሸነፍ፣ ሌስተር ሲቲ ሰንደርላንድን አራት ለሁለት ሸኝቷል። ዛሬ ምሽት አራት ሰዓት ላይ ማንቸስተር ሲቲ ከዌስት ብሮም አልቤን ጋር የሚያደርጉት ጨዋታ በጉጉት ተጠብቋል። ይኸው ነው በእኔ በኩል ያለው ሰለሞን ወደ አንተ ተመልሻለሁ። ገዛ ህንጮ መስቀልን አመስግኘ ልሰናበት። ከማጠቃለሌ በፊት ግን ሁልጊዜ ስለ እንግሊዝ ፕሪምየር ሊግ ሲዘገብ ብዙ አፍሪካውያን በተወዳጁ የእንግሊዝ ፕሪምየር ሊግ መባሉን ለምን ይወዳሉ? ትልቁ የእንግሊዝ ፕሪምየር ሊግ በመላው ዓለም ከአንድ ቢሊዮን በላይ ሰዎች በቴሌቪዥን ስለሚያዩትና ከነዚህም ውስጥ 260 ሚሊዮኑ በአፍሪካ በመሆናቸው እንደሆነ ይታመናል። እናም የ2015/16 ዓመቱ ውድድር ትላንት በመጀመሩ ውድድሮቹን በቴሌቪዥን የሚያስተላልፉ ኢትዮጵያን ጨምሮ ከኬፕታውን እስከ ካይሮ ያሉ ቡና ቤቶችና ሌሎች መዝናኛዎች ትላልቅ ስክሪኖችን አዘጋጅተው ደንበኞቻቸውን በመጠባበቅ ላይ ናቸው። በኢትዮጵያ ከደንበኞቹ አንዱ ዘንድሮ የማንኛው ቡድን ደጋፊ እንደሆነ ባላውቅም ባልደረባችን እስክንድር ፍሬው መሆኑን ግን አልስትም። የማላውቀው ነገር ቢኖር በአህጉሪቱ ውስጥ በአጠቃላይ የትኛው ቡድን ይበልጥ ተወዳጅ እንደሆነ ብቻ ነው። እርሱም ወደፊት በሚካሄድ ጥናት ይደረስበታል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ኩሌኔን ሰላም፣ ደህና ቆዩ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማናት መልካም ምሽት

Let's like back